ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት አሁን ጀመረ። ሰላም ጤና ይስጥልን እንደምናምሽታችኋል አድማጮች የለተቅዳሜ ሐምሌ 8 2009 ዓ ምህረት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጅ ይታዬ ነኝ። ፕሮግራማችን እንደ ወትሮ በዓለም ዜና ይጀምራል። ከዚያ በማስከተል የኦሮሚያ ውስጥ ያሉት ከተሞችም አስተዳደራዊ ተጠሪነታቸው ለኦሮሚያ መሆን አለበት ነው የኦሮሞ ህዝብ ጥያቄ አዲስ አበባ በኦሮሚያ አስተዳደር ስር በመሆኗ የኦሮሞ ህዝብ ልዩ ባለመሆኗ የኦሮሞ ህዝብ ልዩ ጉዳት ነው እየደረሰበት ያለው ጥቅም አይደለም። ለኦሮሚያ ህዝብ ጥያቄ ማለት የኦሮሚያ ህዝብ ይህን ያህል ተጎድቷል። የገነባውን ሀገር አገሩን እያሳጣነው እኮ ነው። ዶክተር ብርሃነ የኦሮሞ ህዝብ ኢትዮጵያዊነትን ልንክደው በፖለቲካ ኢንተረስት ያላቸው ሰዎች ደግሞ ኢትዮጵያ ሊበትን የሚችል አይነት ስሜት የሚያመጣ ነው እና በጥንቃቄ ብናየውን የሚሻለው ከዜና በኋላ በሚቀርበው ለጥያቄው መልስ ዝግጅት የሚደመጡትን እንግዶች ድምፅ ነው የሰማ ነው። የመጀመሪያው ዶክተር ብርሃነ መስቀል አበበ ሰኚ ሁለተኛው ደግሞ ዶክተር ዮሐንስ ዘለቀ ናቸው። ከትናንት አርብ የቀጠለው ውይይታቸው ዛሬ ይደመጣል። ከሁለተኛው አጋማሽ ጀምሮ ደግሞ የሙዚቃ ቃና ምርጥ የእንግሊዝኛ ዜማዎችን እየጋበዘ እያዝናናችሁ ያመሻል። ፕሮግራማችንን ንጉሱ ታምሬ ነው የሚመራው። አሁን የዓለም ዜና ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችው ዜናውን የማሰማችው ሰሎሞን አባተ ነኝ። ከርቲስ ባይነም የቴክኒክ መሐንዲሱ ነው፣ በስቱዲዮ መሳሪያዎች ላይ ይገኛል። ዩናይትድ ስቴትስ ውስጥ የሚኖሩ ሰዎች አያቶች ከፕሬዚደንት ዶናልድ ትራምፕ የጉዞ እገዳ ውጭ እንዲሆኑ ሐዋይ የሚገኙ አንድ ፌዴራል ዳኛ ያሳለፉትን ውሳኔ እንዲያግድለት የፍትህ ሚኒስቴሩ ለጠቅላይ ፍርድ ቤት አቤቱት አስገባ ከኢራን፣ ከሊቢያ፣ ከሶማሊያ፣ ከሱዳን፣ ከሶሪያና ከየመን ወደ ዩናይትድ ስቴትስ የሚገቡ ሰዎችን ለተወሰኑ ቀናት ያገደው የሚስተር ትራምፕ ትእዛዝ፣ ከቤተሰቦቻቸው ጋር እንዳይገናኙ የሚያደርግ ያለ አግባብ የተስፋፋ የቤተሰብ ግንኙነት ገደብ ጥሏል ያሉት ሆኖሉሉ የሚገኘው ፌዴራል የወረዳ ችሎት ዳኛ ዴሪክ ዋትሰን ለውሳኔ መሠረታዊ ማስተዋልን መከተል እንደሚገባ ተናግረዋል። በመሆኑም ገደቡ አያቶችን፣ የልጅ ልጆችን፣ በአማችነት በአማትነት በምራትነት በአይትነት የተያያዙ ቤተሰቦችን፣ አክስቶችን፣ አጎቶችን የአክስትና የአጎት ልጆችን እንዳይመለከት ዳኛው ወስነዋል። የዩናይትድ ስቴትስ የፍትህ ሚኒስቴር የዳኛው ትዕዛዝ እንዲታገድለት ለጠቅላይ ፍርድ ቤቱ አቤቱታ ያስገባው ትናንት ምሽት ላይ ነው። በካታርና በአረብ አጎራባቾቿ መካከል የተፈጠረው ችግር እየተባባሰ የመሄዱ ነገር እያሳሰባቸው መሆኑን የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኢብስ ሎድራያን ገለጹ። የተፈጠረውን የዲፕሎማሲ ቀውስ ለመፍታት ሁሉም ወገኖች መንገድ እንዲፈልጉም ሚኒስትሩ ጠይቀዋል። የውጭ ጉዳይ ሚኒስትር ሎድራያን መግለጫውን የሰጡት ዛሬ ዋና ከተማይቱ ዶሃ ላይ ከካታራቻቸው ሼክ ሞሐመድ ቢን አብዱራህማን አልታኒ ጋር ተገናኝተው ከተወያዩ በኋላ ነው። ቃታር ከሀገሮቹ ጋር ለመደራደር ዝግጁ መሆኗን ብትገልጽም በሉዓላዊነቷ ላይ ግን እንደማትነጋገር አሳውቃለች። በሳዑዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ባህሬንና ግብፅ የሚመሩ የአረብ ሀገሮች ካታር ሽብር ፈጠራን ትደግፋለች ሲሉ ከሰው ባለፈው ወር ዲፕሎማሲያዊ ግንኙነቶቻቸውን ከዶሃ ጋር ካቋረጡ በኋላ መደራደሪያ ያሏቸውን 13 ነጥቦች አውጥተዋል። ባለፈው ሳምንት ወደ ካታር ተጉዘው የነበሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ብዙም የሚያበረታታ ውጤት ሳይጨብጡ ተመልሰዋል። ጀርመን ሁለት ዜጎቿ ግብፅ ውስጥ እንደተገደሉባት አስታወቀች። የጀርመን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ሁለቱ ዜጎች የሆኑ ሀገር ጎብኚዎች በስለት የተገደሉት ሁርጋዳ መዝናኛ ስፍራ ላይ መሆኑን አስታውቋል። ሁለቱ ሴት ጎብኚዎች ላይ ጥቃቱን ያደረሰው ግለሰብ ሁርጋዳ የገባው ከሌላ የቀይ ባህር ዳርቻ መዝናኛ ስፍራ ተነስቶ እንደነበረም ተገልጿል። የጀርመን የውጭ ጉዳይ ሚኒስቴር መግለጫ አክሎ ጥቃቱ ሆን ተብሎ በውጭ ሀገር ጎብኚዎች ላይ እየተነጣጠረ እንደነበር አመልክቷል። በጥቃቱ ሌሎች አራት ሰዎች የቆሰሉ ሲሆን ተጠርጣሪው ግለሰብ በቁጥጥር ሥር መዋሉ ተገልጿል። እስር ላይ ሳሉ በቅርቡ ያረፉት ቻይናዊው የመብቶች ተሟጋች ሉሲያባኦ አስከሬን ተቃጥሎ ቅሪቱ ዛሬ ባህር ላይ ተበትኗል። ሥነ ሥርዓቱ ሸንያንግ ከተማ ላይ የተካሄደው ብዙም ባልተወራበት ሁኔታ ሲሆን የቻይና መንግሥት በቅርብ ይከታተለው እንደነበረም ታውቋል። ሊዩ ሲያባኦ ከትናንት በስቲያ ሐሙስ በ61 ዓመት ዕድሜያቸው ያረፉት በብርቱ የጉበት ካንሰር ሕመም ላይ ከቆዩ በኋላ ሲሆን የህልፈታቸው ሁኔታ ብዙ ውዝግብ አስነስቶ ቆይቷል። ሲያባኦ ያለፉትን ስምንት ዓመታት ቻይና እስር ቤት ውስጥ ያሳለፉት የህሊና እስረኛ ሆነው እንደነበር እየተነገረ ነው። ባለፈው ዓመት የተካሄደውን የመፈንቅለ መንግሥት ሙከራ ማክሸፉን ድፍን ዓመት ዛሬ ያከበረው የቱርክ መንግሥት 7400 የመንግሥት ሠራተኞችን በተጨማሪ አባሯል። የከሸፈውን ሴራ ደግፈዋል ያሏቸውን መቶ ሺህ የመንግሥት ሠራተኞች ፕሬዚደንቱ ረሲፕ ጣይብ ኤርዶዋን ቀደም ሲል ማባረራቸውና ሌሎች ሐምሳ ሺህ ሰዎችን ማሰራቸው ይታወሳል። የሴራውን ተቃዋሚዎች ለመዘከር ፕሬዚደንት ኤርዶዋን ታዋቂ በሆነው ቦስፖረስ ድልድይ ላይ የሰማዕታት ሐውልት መርቀው ከፍተዋል። በመጨረሻም ለስፖርት ቤተሰቦች አሜሪካዊቱ የቴኒስ ኮከብ ቬነስ ዊሊያምስ በስፓኝ ተቀናቃኟ ጋብሪን ሙጉሩዛ ተሸነፈች። ጋብሪን ሙጉሩዛ በዚህ ድሏ የመጀመሪያዋን የዊምበልደን ዋንጫ ተቀዳጅታለች። ሙጉሩዛ ዊሊያምስን ያሸነፈቻት ሰባት ለአምስትና ስድስት ለባዶ በሆኑ ተከታታይ ነጥቦች ነው። ቪነስ ዊሊያምስ የመጀመሪያውን የዊምበልደን ዋንጫ የተቀዳጀችው በ2000 ዓ ም ጀምሮ ከተቀዳጀችበት ከ2000 ዓ ም ጀምሮ አምስት ዋንጫዎችን አሸንፋለች። የ37 ዓመት ዕድሜዋ ቪነስ ዊሊያምስ ዛሬ አሸንፋ ቢሆን ኖሮ በዚህ ዕድሜ ያሸነፈች የመጀመሪያዋ የዊምበልደን ተሰላፊ ትሆን ነበር። የዜናው ሰዓት አበቃ። ከዝግጅቶቻችን ጋር አብራችሁ ቆዩ። የዓለም ዜናዎቹን አደመጥን። እስከ አራት ሰዓት ድረስ ከእናንተ ጋር ነን። አብራችሁን ቆዩ። ለጥያቄዎ መልስ። ለዛሬ የጥያቄው መልስ ለውይይት የተመረጠው ርዕስ በቅርቡ በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራው ኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ ነው። ይህ ረቂቅ አዋጅ ከጅምሩ የተለያዩ ተቃውሞዎች ገጥመውታል። ተጨማሪ ጥያቄዎችንም አስነስቷል። ይህንኑ መነሻ በማድረግ የዛሬውን የጥያቄው መልስ ዝግጅት ያዘጋጀችው ጽዮን ግርማ ሁለት እንግዶችን አወያይታለች። የውይይቱ የመጀመሪያ ክፍል ትናንት አርብ ቀርቦ ነበረ። ሁለተኛውና ሙሉ ክፍል ነው ዛሬ የሚቀርበው። የፕሮግራሙ ተወያዮች በዋሽንግተን ዲሲ በሚገኘው የአሜሪካን የተፈጥሮ ሙዚየም የጥናት ቡድን አባል የሆኑት ዶክተር ዮሐንስ ዘለቀና እንዲሁም በዋሽንግተን ዲሲ ነዋሪ የሆኑት የህግ የፖሊሲና የቢዝነስ አማካሪው ዶክተር ብርሃነ መስቀል አበበ ሰኚ ናቸው። እንደምታስታውሱት በትላንትናው ምሽት ፕሮግራም የመጀመሪያው ክፍል የተጠናቀቀው ዶክተር ዮሐንስ ዘለቀ እየሰጡት ከነበረው ማብራሪያ ነበር። ከዛው ቀጥላለን። የተወሰኑ ጥያቄዎችን የሚያነሱ የኦሮሞ ተቆርቋሪዎች፣ የአማራ ተቆርቋሪዎች፣ የትግሬ ተቆርቋሪዎች እየተባሉ የሚያነሱት ጥያቄ እንጂ የኢትዮጵያውያን ህዝብ ጥያቄ አይደለም። አሁን እየተደረገ ያለው አሁን በአዲሱ ስትራክቸር ኦሮሚያ የሚባል ክልል ተፈጥሯል። ግን ኦሮሚያ ክልል እኮ በመፈጠሩ አዲስ አበባ የኢትዮጵያ ዋና ከተማ በመሆኗ የኦሮሞ ህዝብ የበለጠ ተጠቅሟል። ኦሮሚያ ላይ በመሆኑ የባቡር መንገዱ ተሰርቶበታል። ኦሮሚያ ላይ በመሆኑ ወደ ወለጋ፣ ወደ ጅማ መንገድ ተሰርቷል። ሁሉም ኢንቨስትመንት ከዚያ አካባቢ መጥቷል። ከተማ አክሱም ላይ ቢሆን የትግሬን ጥቅም ለማስጠበቅ የሚል ጥያቄ ይመጣ ነበር። መሆን የለበትም። በዚህ ሁኔታ አይደለም ህዝብ የሚመራውና ስትራክቸራል ገቨርንመንቶች የሚሰሩት ማስታገሻ እንጂ መድኃኒት አይደለም። የፖለቲካ ትኩሳቶችን ለመቀነስ እንደዚህ አይነት ውስን የሆኑ ውሳኔዎች መስጠቱ ለሀገርም ለመንግስትም የሚጠቅም አይደለም እና ትክክለኛ አይነት ውሳኔ አይደለም። የኦሮሞ ህዝብ የሚጠቀመው በኢትዮጵያዊነቱ ነው። የኦሮሞ ህዝብ ትግራይ ውስጥ አለ። የኦሮሞ ህዝብ ጎንደር ውስጥ አለ። የኦሮሞ ህዝብ ወሎ ውስጥ አለ። በኢትዮጵያዊነቱ እንጂ በልዩ ጥቅም በሚል የተወሰኑ ኢሊቶች የሚመሩት ክልልን ጥቅም ለማስጠበቅ ሲባል የሚፈጠር መሆን የለበትም። ይህማ ለንደን የሚኖረው ህዝብ አይ የአንግሎ ሳክሶን ከተማ በመሆኑ አንግሎ ሳክሶኑ ልዩ ጥቅም አለበት የሚል ጥያቄ ሊመጣል ወይም ዋሽንግተን ዲሲ እንደዚህ አይነት ነገር የለም እና ይሄ መንግስትም ቢሆን ሊያጤነው ይገባል። ተቃዋሚ ነኝ የሚሉትም ሰዎች ሊያጤኑት ይገባል። እንደዚህ አይነት የተዋላገደ ነገሮችን መስራት ለመንግስትም ለሀገርም አይጠቅም። እንግዲህ ዶክተር ብርሃነ መስቀል እንዳነሱት ይሄ አስተዳደር በፊት መጀመሪያ አዲስ አበባ በኦሮሚያ ስር የነበረ ነው። ከኦሮሚያ ተወስዶ ነው አዲስ አበባ የሚል የተመሰረተው ነው። እርስዎ ደግሞ እንደሱ የሚባል አስተዳደር የለም የሚል ሀሳብ የያዛችሁ መሰለኝ። ልክነኝ እንደው ካገኘሁት ሀሳባችሁ የኦሮሞ የኦሮሚያ ከሚል ላይ ተወስዶ የተመሰረተ ከተማ የለም ከተማው ለጦር ስትራቴጂ የተመሰረተ ተራራ ላይ ነው። አዲስ አበባ ተራራማ ነው የፈለጉት የነበር እንዲያውም አዲስ አለም ላይ እንዲሆን ነበር። እና የኦሮሞ ህዝብ ከዚያ ተነስቶ ኢትዮጵያን አንድነትን የገነባው የኦሮሞ ህዝብ፣ አድዋ የተዋጋው የኦሮሞ ህዝብ። የኢትዮጵያዊነትን መብቱን የሚያሳጣ ውሳኔ ነው የተወሰነው። አዎ። ስለዚህ የኢትዮጵያ ጥቅም ነው የሚጠበቀው። ከተሞች በተመሰረቱበት አካባቢ ያሉ ገበሬዎች ጥቅማቸው ተነክተዋል፣ ችግር አለባቸው። እነዚህ ነገሮች አድሬስ መደረግ አለባቸው። ምክንያቱም በኦሮሚያ ክልል አሁን በምንለው ከአዳማ ጀምሮ ከቢሸፍቱ ጀምሮ እስከዚያ ባለው ውስጥ በርካታ ሌሎችም ኢትዮጵያውያኖች ይኖሩበታል። አዲስ አገር አይደለም፣ ነባሮች ሰዎች የሚኖሩበት ነው። እነዚያ ሁሉ ኢትዮጵያውያኖች ጥቅማቸውን የሚጠይቁበት ነው እንጂ ተለይቶ ልዩ ጥቅም ለኦሮሞ የሚል ከመጣ፣ አሁን አዋሳ ከተማ አለ። አዋሳ ከተማ የደቡብ ክልል ከተማ ነው። በአሁኑ አዲሱ ስትራክቸር ይህ ሲዳማ ህዝብ ልዩ ጥቅም የሚል ሊመጣ ነው ነገ ጠዋት። ይህ ትክክለኛ የሆነ አካሄድ አይደለም። እሺ ዶክተር ዮሐንስ አመሰግናለሁ። ዶክተር ብርሃነ መስቀል በዚህ ላይ አስተያየት ስጡበትና ወደ ሁለተኛው ደግሞ ጥያቄያችን እናልፋለን። ዶክተር ዮሐንስ ያነሷቸው ጥያቄዎች ላይ የተወሰኑ ግንዛቤ ማስጨበጥ ፈልጋለው። አንደኛ ከእሳቸው ጋር የምስማማው ነባር ህዝብ ነው። በዚህ አካባቢ አንድ ሰው ወይ መቀሌ ወይ አንድ ቀበሌ ውስጥ ቁጭ ብሎ የከሌ ድንበር ይሄ ነው የከሌ ድንበር ይሄ አይደለም ብሎ የሚወስንበት ሀገር አይደለም። ነባር ህዝብ ነው። በዚህ አካባቢ ነዋሪ የነበረ ህዝብ ነው ያለው። በዚህ አካባቢ ነዋሪ ህዝብ ደግሞ ቋሚ ነዋሪው የኦሮሞ ህዝብ ነው። ያንን የሚክድ የለም። በተመሳሳይ መልኩ ደግሞ ከሌሎች አካባቢዎች ከአማራ፣ ከትግራይ፣ ከጉራጌ፣ ከሌሎች ብሄር ብሄረሰቦች ከመላ ኢትዮጵያ ሌሎች ሰዎች አዲስ አበባ መጥተው ወይም ደግሞ መላው ኦሮሚያ ውስጥ መጥተው ሰፍረዋል። የኦሮሞ ሕዝብ እነኝህን ተቀብሎ እንደ ኢትዮጵያውያን ወንድሞቹ ተቀብሎ ያስተናግዳል እያኖራቸው ነው። አሁን ግን እየተባለ ያለው የኦሮሞ ሕዝብ ሌሎች ኢትዮጵያውያን በርከት ብለው የሰፈሩባቸው ቦታዎች ላይ ኦሮሚያ ውስጥ የኦሮሞ ሕዝብ መሀል ሌሎች ኢትዮጵያውያን መጥተው በርከት ብለው በቁጥር ከሰፈሩና የሕዝብ ብዛቱ ሚዛኑ ከኦሮሞ ወደ ሌላው ካደላ አስተዳደሩን ከኦሮሚያ እጅ እናወጣለን ኦሮሞ ከዚያም በኋላ መሀሉ ሲያሰፍር ችግር የለውም። ካሰፈረና ቁጥሩ ከተለወጠ በኋላ ግን እንደ አዲስ አበባ፣ እንደ ድሬዳዋ፣ እንደ ሀረር እነኚህ የኦሮሞ ከተሞች አይደሉም፣ አሁን ማጆሪቲው ሌላ ሆኗል። መሬቱ የኦሮሞም የነበረ ቢሆን በፊት አገሩ የኦሮሞም የነበረ ቢሆን እኛ ሰፍረንበት መሬቱን እየወሰድን ነው የሚል መልእክት ለህዝባችን እየተላለፈ ነው። የኦሮሞ ህዝብ የትኛውም ኢትዮጵያዊ መጥቶ ኦሮሚያ መኖር ይችላል። ኦሮሞም የትም ሄዶ ትግራይም፣ አማራም የትም መኖር ይችላል። ኢትዮጵያ አገሩ ነው። በአጥንቶቹ ያጠረው አገር ነው። በደሙ የጠበቀው አገር ነው። የመሰረተው አገር ነው። ነገር ግን እየተደረግ ያለነው የአስተዳደር ባለቤትነት አገሩን የማስተዳደር ባለው መዋቅር ባለው ፌዴራል ስትራክቸር የራሱን ከተሞች የማስተዳደር ስልጣን በአዲስ አበባ ላይ ተወስዶበታል። በሞያሌ ላይ ተወስዶበታል። በድሬዳዋ ላይ ተወስዶበታል። በሐረር ላይ ተወስዶበታል። የኦሮሞ ህዝብ እየጠየቀ ያለው ልዩ ጥቅም ስጡኝ ሳይሆን አስተዳደሩ የእነኚህ ከተሞች አስተዳደር ከተሞቹ ባሉበት ሆነው አካውንተብሊቲያቸው በመዋቅር ደረጃ አካውንተብሊቲያቸው ለኦሮሚያ ይሁን ነው። ዶክተር ብርሃነ መስቀል ዶክተር ብርሃነ መስቀል ይህንን ቅድምም አንስተውታል። ይህንን ሀሳብ ያው ከሰዓትም ጥበት አንጻር ቅድም የተነሳውን ሀሳብ አሁን አንደግመው ምና ለሌላ አድማጭ ጥያቄ ከመሰንዘሬ በፊት እስቲ ዶክተር ዮሐንስ እዚህ ላይ አሁን ዶክተር ብርሃነ መስቀል ያነሱትን ጠቅላላ አድርገን ስናየው እየተባለ ያለው ለኦሮሚያ ልዩ ጥቅም ይሰጣል የሚል ነው። ነገር ግን ተጎጂ ነው የተጠቀመው ነገር የለም። ለምሳሌ አዲስ አበባን ያነሳ ነው የአዲስ አበባን ጉዳይ ስለሆነ አዲስ አበባ በኦሮሚያ ክልል ስር ነው መተዳደር ያለበት የሚል ጥያቄ ነው ያነሱት። እና እዚህ ላይ የሚሰጡት አስተያየት አለ ወይ? ጥያቄው በሱ መልኩ ከሄደ ሌላ መልስ ነው የሚመጣው። ጥያቄው አሁን በአዋጁ ላይ ነው። አዎ ጥያቄው እንግዲህ ዶክተር ዮሐንስ አቤት። ዶክተር ዮሐንስ አሁን እንግዲህ ውይይታችንን መስመራ ሲዘን ለመሄድ እሳቸው ይሄን ጥያቄ አንስተዋል። አሁን ይሄ ነው። ስለዚህ እዚህ ላይ መልስ ይስጡበት ጥያቄው ቻርተር ሲቲ አዲስ አበባ ስትቋቋም በየጊዜው ሪቫይዝ ተደርጓል። አዲስ አበባን ቻርተር ሲቲ ለማድረግ በቀዳማዊ ኃይለ ሥላሴ ጊዜ ብዙ ጊዜ የተጠና ነበር፣ በደርግ ጊዜ ነበር። እነዚህ መንግስታቶች የኢትዮጵያን ሕዝብ ጥያቄ ማዕከላዊ ከተማ የሚሰራውን ስራ ነው አድሬስ ያደረጉት። አሁን አዲስ የተፈጠረው ኢንቲቲ የኦሮሚያ ኢንቲቲ የለም፣ ባለቤትነቱም የኔ ነው እና ባለቤትነቱ የኔ በመሆኑ የአዲስ አበባን አስተዳደር ልክ በፊት እንደነበረው በመናገሻ እንደነበረው በምን እንደነበረው እንዳሉት ዶክተር ብርሃነ መስቀል ይህ ቢሆን ይሻላል። ይህ የውይይት ጥያቄ ነው፣ የአዋጅ ጥያቄ መሆን አይችልም። የውይይት ጥያቄዎች አዲስ አበባ ለኢትዮጵያ ህዝብ እና ለጠቅላላ ኢትዮጵያውያን ባሉት ኢንቨስትመንቶች የምትሰጠው ጥቅም ምንድን ነው? ላለፈው አንድ መቶ ሀያ አምስት ዓመት ከጠቅላላ ኢትዮጵያ የመጣው ኢንቨስትመንት በሙሉ አዲስ አበባ ላይ ያረፈው በአካባቢ ያሉትን ህብረተሰቦች በትምህርት ቤት በልማት በሌሎች ጥቅም ሰጥቷል፣ አልሰጠም ማለት አንችልም። ግን ያ ጥቅም የተሻለ መሆን የሚችልበት መንገድ አለ ወይ ካል በዚህ መወያየት ይቻላል። ካለዚያ ግን ወደ ሁለት ሚሊዮን የሚሆነው የኢትዮጵያ ህዝብ ኢንቨስት ያደረገበትን ከተማ አመራሩን ኦሮሚያ አስተዳደር የያዘው፣ ማዕከላዊ መንግስት የያዘው ወይም የራሱን ያህል ቻርተር ከተማ ሆነ የሚለው ይሄ በውይይት ለኢትዮጵያ ህዝብ፣ ለነዋሪው፣ ለአካባቢው የኦሮሚያ ክልል ለሌሎቹም እንዴት ይጠቅማል በሚል አድሬስ መደረግ አለበት እንጂ ልዩ ጥቃማ ጥቅም በሚል መሆን የለበትም። ማንኛውም ኢትዮጵያዊ አብዛኛው ሶስት አራተኛው የኦሮሞ ተወላጅ አዲስ አበባ ውስጥ አለ፣ ይህን ያህል በርካታ የሆነ ኢንቨስትመንት አለው ግን ያ ከኢትዮጵያ አንጻር የሚታይ እንጂ ፓርቲኩለርሊ ለኦሮሞያን ወይም ለኦሮሞ ጥቅም መባል የለበትም። ይሄ ወደፊት የበለጠ ይከፋፍላል እንጂ ሀገሪቱን የሚጠቅመው ነገር የለም። ምንም የሚያመጣው ጥሩ መንገድ የለም። ለመንግስትም፣ የኦሮሚያን ክልል ለሚመሩትም፣ ፓርላማም ውስጥ ያሉት ሰዎች ሊረዱት የሚገባው ምንድን ነው? ይህን ጥያቄ እንደገና መልሰው ውይይት ማድረግ አለባቸው ወደ ህግነት ከመውጣቱ በፊት። ለአገሪቱም አይጠቅምም፣ ለመንግስትም አይጠቅምም። ለኦሮሚያ ህዝብ ጥያቄ ማለት የኦሮሚያ ህዝብ ይህን ያህል ተጎድቷል። የገነባውን አገር አገሩን እያሳጣ ነው እኮ ነው፣ ዶክተር ብርሃን አገሩን እያሳጣ ነው ነው። ጠቅላላ ኢትዮጵያ ውስጥ ሆን የሚያደርገውን አገሩን እያሳ ያሳጣ ነው ነው የኦሮሞ ህዝብ ኢትዮጵያዊነትን ልንክደው በፖለቲካ ኢንተረስት ያላቸው ሰዎች ደግሞ ኢትዮጵያን ሊበትን የሚችል አይነት ስሜት የሚያመጣ ነው እና በጥንቃቄ ብናየሆን የሚሻለው ዶክተር ብርሃነ መስቀል። አንድ ጊዜ ዶክተር ዮሐንስ አመሰግናለሁ። ዶክተር ብርሃነ መስቀል እዚህ ላይ አስተያየት ከመስጠቱት በፊት አንድ ጥያቄ አለ። ከዚህ ጋር ተያያዥ ስለሆነ አሁን ላንሳው እና አንድ ላይ ጠቅላላ አድርገው ይመልሳሉ። ጥያቄው ምንድን ነው የሚለው የኦሮሞ ህዝብ የመብት ተሟጋቾች ስለ አዲስ አበባ ጥቅም ስትነጋገሩ ኢትዮጵያዊነታችሁን ተቀብላል ይላችሁ ነው ወይ? ኢትዮጵያዊነታቸውን ተቀብለው ነው ወይ? ኢትዮጵያዊነታቸውን የማይጠራጠሩ ከሆነና ስለ ኢትዮጵያ አንድነት ላይ ችግር ከሌለ በአጠቃላይ ኢትዮጵያ የኔ ነው ብሎ ለሚያስብ ሰው ለምንድን ነው የአዲስ አበባ ሁኔታ አስቸጋሪ የሆነው የሚል ጥያቄ አለ። እስቲ እዚህ ላይ አንድ ላይ መልሱልን። አመሰግናለው። ጥሩ ጥያቄ ነው። ይሄንን ጥያቄ በግልጽ አድርገን መመለስ ያለብን ጥያቄ ነው። በደንብ ተብላልቶ እኛም ደግሞ በግልጽ መመለስ ያለበትና ለመላው የኢትዮጵያ ሕዝብ ግልጽ መሆን ያለበት ነው። ይሄ አይነት ጥያቄ መነሳቱ ራሱ አሳፋሪ ነው። የኦሮሞ ምሁራን የኦሮሞ ወጣቶች፣ የኦሮሞ ህዝብ ኢትዮጵያዊ ነው አይስ አይደለም ብሎ መጠየቅ ባለቤቱን አንተ አባ ወራነ ብሎ እንደማላገጥ ነው። የዚህ አገር አጥርና ማገር ሆኖ ይሄንን ሀገር የገነባው የሰራው የኦሮሞ ልጆች ደም፣ የኦሮሞ ልጆች እውቀት፣ የኦሮሞ ልጆች ሀብት ነው የኦሮሞ ህዝብ ነው። የአድዋ ድል የኦሮሞ ህዝብ ድል ነው። እዛ ላይ እኮ ዘጠና ከመቶ የሚያክለው የተዋጋው እኮ የኦሮሞ ህዝብ ነው። የአድዋ ዶክመንቶችን ብናይ ማጮ ላይ እኮ ያለቀው የኦሮሞ ህዝብ ነው። ጣሊያንን ከኢትዮጵያ ያባረሩት ጀግኖች እኮ እንደ አበባ አረጋይ አይነቶቹ የኦሮሞ እነ ገረሱ ዱኪ የኦሮሞ ልጆች እኮ ነው። ቆራጭ እነ ጃገማ ኬሎ የጀግና የኦሮሞ ልጆች እኮ ናቸው። በኤርትራና በኦጋዴን ያለቀው ሌላውን ብሄር ብሄረሰብ ቢኖርበትም በዋነኛነት ትልቁን ድርሻ የወሰደው የኦሮሞ ህዝብ ነው። እየተጠየቀ ያለው ይሄ አሳሳሪ አይነት ጥያቄ ኦሮሞ አገር አፍራሽ? ማን የሰራው ነው ማን የሚያፈርሰው? አገር ጠባቂ የነበረውን አገር አፍራሽ አድርጎ ሌሎችን ህዝቦች መሀሉ አቅፎ ለኢትዮጵያ ህዝቦች አንድ ላይ መኖር ለአንድነት ዋሳና ምሰሶ ሆኖ የቆመውን የኢትዮጵያ በኩር ህዝብ አሳንሶት በሌሎች አውሬ ተደርጎ እንዲታይ የተደረገው ባለፈው ሀያ አምስት አመት ነው። ከፍተኛ ደባ በኢትዮጵያ በኦሮሞ ህዝብ ላይ ተሰርቷል። አሁን የምንነጋገረው የኦሮሞ ህዝብ በራሱ በአገሩ በኦሮሚያ የቀየው ባለቤት የአባ የቤቱ ባለቤት የሚሆንበት የመሬቱ፣ የቋንቋው፣ የሀብቱ ባለቤት ሆኖ በገነባው በአገሩ በኢትዮጵያ ላይ ደግሞ ባለቤት እንዲሆን ነው። በዚህ መሀል አሁን እንድንነጋገር እየተደረግን ያለ ነው። እኛን ኢትዮጵያን ማሳጣት ብቻ ሳይሆን ይሄንን ደባ የሰሩብን ሰዎች ኢትዮጵያዊ አይደለም። ኢትዮጵያን ያሰርታል ኦሮሞን ስጋት አድርጎ ለሌላው ከመግለጽ አልፈው ኦሮሚያ ውስጥ ያሉትን የኦሮሞ ህዝብ አሜን ብሎ ተቀብሏቸው ውስጡ የሚኖሩት ህዝቦች ጋር የኦሮሞን ህዝብ ለማጣላት ኦሮሞ ሌሎች ኢትዮጵያውያንን ከዚህ በኋላ መሀሉ እንዳያኖር ለማድረግ በማሰብ ከአስራ ዘጠኝ ዘጠና አንድ ወዲህ የተሸረበው ትልቁ ሴራ የኦሮሚያን ከተሞች ከኦሮሚያ መለየት ምናልባት ዶክተር ዮሐንስ እዚህ ላይ የሚጨምሩት ነገር ካለ የአድማጭን ጥያቄ እንስማና ከዛ በኋላ አያይዘው ይቀጥላሉ። እሺ ጥያቄ ነው ያለኝ ለእንግዶቻችሁ፣ በተለይ ስለ አዲስ አበባ ወይም ፍንፍኔ ለኦሮሚያ ልዩ ጠቀሜታ የሚለው ነገር ላይ አስተያየት ለመስጠት ፈልጌ ነው። አንደኛ አስተያየት ሰውን ጥያቄ ማለኝ። በነገራችን ላይ በነገራችን ላይ ኦሮሞዎች በኦሮሞነታቸው ወይ አማሮች በአማርነታቸው ወይ ትግሪዎች በትግሪነታቸው እንደሚጠቅሙ ከሆነ ምንድን ነው ዲሞክራሲ? አንድ ሰው ተርቦ ሌላው ከተጠቀመ፣ አንድ ሰው ቤት ሰርቶ ሌላው ካልቻለ፣ ይሄ እንዲያውም አፓርታይድ ነው። እኔ አይመስለኝም፣ ለኦሮሞም ጥቅም አይሆንም። ለምን ቢባል እንደሚመስለኝ አዲስ አበባ ብና ዙሪያ ያለውን መሬቱን ለመውሰድ ነው። እና እኔ በትል ተዋዎች ምትል ማለት ንፈልገው ይሄንን እንዴት ነው እናንተ ምታዩት? ለምሳሌ ህዋት የተጠየቀው ከዚህ የበለጠ ነበር። ለምሳሌ አሁን በአዲስ አበባ ዙሪያ ብቻ አለ። በአጠቃላይ በኦሮሚያ ውስጥ ብዙ ችግር አለ። የኢኮኖሚ ስርጭቱ በጣም የተጎዳ ነው። ልክ እንደ አማራው እንደ ጉራጌው ብጡ የተጎዱ ይመስለኛል። በአሁኑ ሰዓት ያው ደግሞ ለምሳሌ ይሄ የፖሊቲ የህዋት ውሳኔ መሆኑ የሚያሳየው ስለ ወልቃይት እስካሁን እንደም እየፈሰሰ ነው። የተጋደሉ እዚ አካባቢ ሰዎች እየገደሉ እየሞቱ ነው። እሱን ዝም ብሎ አሁን እንዴት ነው እንዲህ ሆነው? እንግዲህ እኛ አድማጭ ለመረዳት እንደሞከር ነው ጥያቄያቸው ግራ የመጋባት ነገር፣ እንዴት ይሆናል እንዴት ዲሞክራሲያዊ ስርዓትን ማምጣት ይቻላል የሚል ይዘት ያለው ጥያቄ ነው። የእሳቸውን አስተያየትና ጥያቄ ደግሞ ተሞርኩዤ ይሄ ረቂቅ አዋጁ መውጣት ከጀመረ በኋላ የሚሰጡት አስተያየቶች አብዛኛውን አሁንም ደግሞ እናንተ ሁለታችሁም መሀል ላይ ጣል ጣል ያደረጋችሁት ህዝብ የሚያጋጭ ነው፣ የኦሮሞን ህዝብ ከሌላው ጋር የሚያጋጭ ነው የሚል ነገር ታነሳላችሁና እንዴት ነው ህዝቡ የሚጋጨው? ለምንድን ነውስ ይሄ ስጋት የሚፈጠረው? ዶክተር ዮሐንስ እስቲ እዚህ ላይ ሀሳብ ይስጡበት። መልካም። አሁን ዶክተር ብርሃነ መስቀል ያላቸው ጥያቄዎች አሉ። የኦሮሞ ህዝብ የሀገሪቱ ማገር፣ የሀገሪቱ ግንብ፣ የሀገሪቱ ምሰሶ ሆኖ የኖረ ነው። ይህንን ብዙ ጊዜ በታሪክ ያስረዳ ነው። ማንኛውም ኢትዮጵያዊ ሊክደው የማይችል እውነተኛ ታሪክ ነው። ግን አሁን የተፈጠረው የአስተዳደራዊ ክልሎች አመሰራረት እነ ቀዳማዊ ኃይለ ሥላሴ የኢትዮጵያን ጠቅላይ ግዛት ሲመሰርቱ ከነበረው ጠቅላይ ግዛት ከሚለው ትንሽ ለውጥ ነው እንጂ ያለው ተመሳሳይ ነው። እነዚህ ክልሎች ጋር ተጨምረው ግን ምን አዲስ ነገር መጣ? የፖለቲካ ምሁራኖቹ የለም እኛ ካልን ኢትዮጵያ ትኖራለች እኛ ካላል ኢትዮጵያ ትኖርም፣ የሚል ድርድር ያለው አይነት አቅጣጫ ነው የያዘው። አሁን የኦሮሚያ ህዝብ ካኮረፈ አዲስ አበባ ከተማንም አያስፈልገንም። ይሄ ከተማችን ነው። ዋና ከተማው ሌላ ቦታ ሊሄድ ይችላል። ምክንያቱም እኛ ፌዴራል ስታተስ ነን የሚል ነገር እያመጣ ነው። ክልሎቹ በራሳቸውን በራሳቸው የሚያስተዳድሩ በፈቃደኝነት አብረው የሚኖሩ ፈቃደኝነት ከጎደላቸው የሚለያዩ፣ በሌላ በኩል አንቀስ ሰላሳ ዘጠኝን የተመረኮዘ አይነት ክልል ነው የተፈጠረው። እነዚህ ክልሎች ምን አመጡ? እኔ አሁን ዶክተር ብርሃነ መስቀል ደጋግሞ እንዳለው እኛ ተጎጆች ነን። እኛ የተጎዳን ስለሆን ከተሞቹን ማስተዳደር ያለብን እኛ ነን። ንብረቱን ማስተዳደር ያለብን እኛ ነን። የክልሉ ተጠቃሚነት ነው መሆን ያለበት የሚል ነው። ትክክ የኢትዮጵያ ህዝብ በሙሉ በእኔ እድሜ ያለ በዶክተር ብርሃን እድሜ ያለ በሌላ ያለ በሙሉ ለብዙ አመታት በኦሮሞ ህዝብ ላይ ጭቆና ነበር ብለን ተናግረናል። ኦሮሞ ሳንሆን አሁን አይደለም ችግሩ የፈጠር ነው። የመንግስት ቅርጽ እየቆየ መበታተን እንዳያመጣ ይህንን የሚመሩት ኃይሎች ከእጃቸው ሳያመልጥ እንደዚህ አይነት አሁን የተሳሳተ አይነት ውሳኔ እየወሰኑ ወደ ሌላ ደረጃ እንዳይደርሱ ነው የሚያሰጋው። አገሪቱን ሊበትን የሚችለው ሚያ ነው። የኦሮሞ ህዝብ ለጠቅላላ ኢትዮጵያውያን መናገሩ ትቶ ለኦሮሚያ ብቻ እንዲናገር እየተደረገ ነው ያለው። የኦሮሞ ኤሊት እያደረገው ያለው ያል ነው። ለኦሮሞ ኤሊቶችም ሆኑ ሁላችንም ለምንደግፋቸው ሁሉ መንግስትም አካባቢ ላሉት ትምህርት መሆን ያለበት ምንድን ነው፣ አንድ ነገር በቀላሉ እንደዚህ ይጀምራል። ዩጎዝላቪያ ለመፍረስ አንድ መቶ ዓመት ነው የጨረሰባት። የተለያዩ ጥያቄዎች እየተነሱ፣ የክልል ጥያቄዎች፣ የጥቅም ጥያቄዎች እየተነሱ ሊቢያና ሲሪያ ለአንድ መቶ አመት ከብሪትሽ ማንዴት ጀምሮ ከአስራ ዘጠኝ መቶ አስራ ሰባት አመተ ምህረት ጀምሮ አሁን የት እየደረሰች እንደሆን ታያላችሁ። የኩርድ ጥያቄ፣ የህላዊ ጥያቄ፣ ምን ጥያቄ እየተባለ በእጅ ላይ ያለን መንግስት የያዝነውን ዲሞክራቲካሊ ጥያቄዎቹን አድሬት እየተደረጉ ለህዝቡ እንዴት ይጠቅማል፣ መንግስት እንዴት ይጎለብታል፣ ሀገሪቱ እንዴት ሞር ዲሞክራታይዝ ትሆናለች የሚለው መላይ ማተኮር እንጂ በእነዚህ ነገሮች ላይ መንግስትም ሆነ ሌሎቹ ያገባነል የሚሉ ሰዎች ጠባብ ጥያቄ ላይ እስከተኮሩ ድረስ የዚያ ቻንስ ዛሬ የምታዩት የሲሪያ፣ የኢራክ፣ የዮጎዝላቪያ እድል ይገጥመናል። ዶክተር ብርሃነ መስቀል ወደ እርስዎ ከመምጣቴ በፊት የአድማጭ ጥያቄ እንስማ እና ከዛ በኋላ እንግዲህ ሁለታችሁ በዚኛው ጉዳይ ላይ ትንሽ ኮሜንት ማድረግ እፈልጋለሁ። ምክንያቱም ይሄ በዚኛው አድማጭ የተነሳውም ጥያቄ ነው። ልክ ነው፣ መሰረታዊ ናቸው። ልክ ነው፣ ዶክተር ብርሃነ መስቀል ልክ ነው፣ ይመልሳሉ። መሰረታዊ ናቸው። የእኛም የውይይት ዓላማ እነዚህ መሰረታዊ ጥያቄዎች እንዲመለሱ ነው። ግን ውይይታችንን እንደው መስመር ለማስያዝ ተመሳሳይነት ያለው ጥያቄ ይመስለኛል። የሶስተኛው ሰው ጥያቄ እሱን አንስተን በኋላ ላይ ሁለታችሁም ስታነሱት ያየሁት ጉዳይ ስላለ የአስተዳደር ነው የሚልና እያጠቃለል ነው ስለምንሄድ አንዴ እንስማና፣ ያዙት ሀሳቡን ተመልሰን እንመጣለን። የአድማጮች ጥያቄ በተዘጋጀው ዝግጅት በኦሮሚያ ልዩ ጥቅም ሁኔታ ላይ ያሉኝ ሶስት ጥያቄዎች ናቸው እንደሚከተለው አቀርባለሁ። አንደኛ የአንድ ሀገር ዜጎች ያላቸው መብት ግዴታ እኩል መሆኑ ይታወቃል። ለአንድ ዜጋ በዘሩ በቋንቋው ወይንም በደሙ የተለየ መብት መስጠት ወይንም ልዩ ጥቅም ማድረግ በአንድ ሀገር ሁለት አይነት ዜጎች ወይንም አፓርታይድ አይፈጥርም ወይ? ሁለተኛ የዓለም ሕዝብ በጦርነት በረሃብ በተፈጥሮ አደጋ ከአንድ ቦታ ወደ አንድ ቦታ ሲንቀሳቀስ መቆየቱ የሚታወቅ ነው። የአንድ ቦታ ባለቤትነት የሚረጋገጠው ከመጀ ጀምሮ በዚያ ቦታ ላይ የሰፈረ ሲሆን ነው። ሶስተኛ ቋንቋ በመማር በማወቅ ባህልም በመልመድ የአንድ ብሔረሰብ አባል መሆን ይቻላል ወይ አይቻልም? ኦሮሞኛ ቋንቋ ባህሉን የሚያውቅ ቋንቋውን የሚናገር ኦሮሞ ነው ወይ? አመሰግናለሁ። ከአትላንታ አለሙ ነኝ። አድማጫችንን እናመሰግናለን እንግዲህ ዶክተር ብርሃነ መስቀል አቋርጮታለው ጥያቄውን ለመስማት እና ዶክተር ዮሐንስ ያነሱትን እኔ የሚያነሳሁት ጥያቄ ለምሳሌ ግጭት ይፈጠራል የሚለው ለምንድን ነው ምን አይነት ግጭት ነው ይፈጠራል የሚባለው የሚለውን ጥያቄ የአድማጩንም አስተያየት መልሰው አጠቃላይ ጠቅለል አድርገው አስተያየት ይስጡልን አንደኛው ይሄ የአፓርታይድ አይደለም ወይ የሚለው ጥያቄ አለ ትግሬን ለብቻ ተጠቃሚ አማራን ለብቻ ተጠቃሚ ኦሮሞ ለብቻ ተጠቃሚ የሚያደርግ አሰራር መፈጠሩ ራሱ ኮንሰፕቱ ራሱ የአፓርታይድ ስርዓት አይደለም ወይ የሚል ነው። እዚህ ጋር ግልጽ መሆን ያለበት በኢትዮጵያ ያለውን የብሔር ብሔረሰቦች ራስን በራስ የማስተዳደርና ቋንቋቸውና ባህላቸውን የማሳደጉን መሰረታዊ ጥያቄ ለመመለስ ታስቦ ብሔር ብሔረሰብን ወይም ቋንቋን መሰረት ያደረገ የፌዴራል ስትራክቸርስ እንዲዘረጋ ሀሳብ ሲቀርብ አብዛኛው የኢትዮጵያ ሕዝብ ብዙም የከፋ አይደለም ብሎ የተቀበለበት ሁኔታ መኖሩን መገንዘብ አለብን። ስለዚህ የፌዴራል ስርዓት አወቃቀሩ ሲዘረጋ የብሔር ብሔረሰቦችን ጥያቄ ይመልሳል፣ እርስ በራሳቸው ደግሞ ራሳቸውን እንዲያስተዳድሩ፣ ኢትዮጵያን ደግሞ በጋራ እንዲያስተዳድሩ የሚል መዋቅር ለመዘርጋት የታሰበ ሀሳብ ነው። የአሁኑ ስትራክቸር አፈጻጸሙ ግን ችግር እየፈጠረብን ነው። አንዱ ተጠቃሚ ሌላው ተጎጂ እየሆነ ያለበት አሁን የኦሮሞ ልዩ ጥቅም ሲባል ለሌላው ህዝብ እየታየ ያለው ኦሮሞውን በተለየ ሊጠቅሙ ነው ብሎ ነው እያሰበ ያለው። የኦሮሞ ህዝብ ከኢትዮጵያውያን ነጥላችሁ እኔን ልዩ ተጠቃሚ አድርጉኝ ብሎ ጠይቆ አያውቅም። ለመጠየቅም ፍላጎቱ የለውም። ምን ስለሆነ ነው የኦሮሞ ህዝብ ከሌላው አንሶ ልዩ ተጠቃሚ አድርጉኝ ወይም አብልጡኝ ብሎ የሚጠይቀው? እንደዛ አይነት ጥያቄ አይደለም ያለው። የነገሩ የሸብጥ ስለሆነ ኦሮሞን በልዩ ሁኔታ ሲጎዱ ስለነበረ የኦሮሞ ህዝብ የኢትዮጵያ የከተሞቹ ኦሮሚያ ውስጥ ያሉ ከተሞች ከእኔ ተነጥለው፣ የትግራይ ከተሞች ከትግራይ ህዝብ ሳይለዩ፣ የአማራ ከተሞች ከአማራ ሳይለዩ፣ የደቡብ ከተሞች ከደቡብ ሳይለዩ፣ የሶማሌ ከተሞች ከሶማሌ ሳይለዩ፣ የኦሮሚያ ከተሞችን በተለየ ሁኔታ ከኦሮሞ ህዝብ ነጥሎ ለብቻ የሚያወጣ አስተዳደር ኦሮሞ ህዝብ በግዛቱ በአገሩ ልክ እንደ አማራው ልክ እንደ ትግሬው ራሱን ማስተዳደር እንዲችል በኦሮሚያ ከተሞቹን ጨምሮ በኢትዮጵያ ውስጥ ደግሞ በቁመቱና በልኩ መጠን ኢትዮጵያን በጋራ የማስተዳደር ኃላፊነት ኃላፊነት ብቻ ሳይሆን ግንባር ቀደም ኃላፊነት አለብኝ። አንጡራ ሀብቶች ናቸው። ዶክተር ብርሃነ መስቀል እያጠቃለሉት ሀሳቦትን ሰዓት፣ አጠቃልላል አጠቃልላለሁ። ስለዚህ አንዱ ይሄ የአስተዳደር ነገሩ ነው። ሁለተኛ ዶክተር ዮሐንስ ያነሳው የኦሮሞ ሕዝብ ዋና ከተማ አዲስ አበባ የኢትዮጵያ ዋና ከተማ አትሆንም፣ ከዚህ ትውጣ የሚልበትም ምክንያት የለውም፣ አይልምም። ምክንያቱም አዲስ አበባ በታሪክም የኢትዮጵያ ዋና ከተማ ነች። እንደዛ ሆና እንድትቀጥል የአፍሪካ አንድነት ድርጅት፣ የተለያዩ ዓለም አቀፍ ድርጅቶች ዋና ከተማ ሆና እንድትቀጥል፣ እንድታድግ፣ እንድታብብ ነው የሚፈልገው። እንድትወድም አይፈልግም። ዶክተር ዮሐንስ እንግዲህ ዶክተር ብርሃነ መስቀል እንዳነሱት በፌዴራል ስርዓቱ አወቃቀር ላይ የኦሮሞ ማህበረሰብ መብት ተሟጋቾች ችግር የለባቸውም። የፌዴራል ስርዓት አወቃቀሩን ይቀበሉታል። ምክንያቱም እያንዳንዱን ብሄር ማንነቱን ይቀበላል እና ኢትዮጵያን ደግሞ በጋራ ለማስተዳደር የሚያስችል አፈጻጸም ላይ ነው ችግሩ አዲስ አበባም የኢትዮጵያ ዋና ከተማ በመሆኗ ላይ ችግር የለበትም ብለዋል። እርስዎ የፌዴራል ስርዓት አወቃቀሩን ይቀበሉታል፣ አፈጻጸሙ ላይ ነው ችግሩ ወይስ በአጠቃላይ የፌዴራል ስርዓት አወቃቀሩ ላይ ጥያቄ አሉት? የብሔረሰቦች ኢንስቲትዩት ብለን አቋቁመን የኢትዮጵያን የብሔረሰብ ችግር ይፈታል ተብሎ ብዙ ጥናት ተጠንቷል። በደርግ ጊዜ ለዚያ መፍትሔ ነው ተብሎ የመጣው ራስ ገዝ የሚል የትግራይ ራስ ገዝ፣ የኤርትራ ራስ ገዝ፣ የኦጋዴን ራስ ገዝ የአስብ ራስ ገዞ ተብሎ ችግር ባለባቸው አካባቢዎች የተፈጠሩ ነገሮች ነበሩ። አሁን የኢህአደግ መንግስት ስልጣን ሲይዝ እነዚህ ራስ ገዞዎችን እናስተካክላለን ብለው ሞር የኢትኒክ ባውንደሪ ያለው የፌዴራል ስትራክቸር ተፈጠረ ማለት ነው። ስለዚህ ይሄ የተጀመረው በኢህአዴግ ሳይሆን በደርግ ጊዜም ለመፍትሄው ይሆናል ነው የፌዴራል ስርዓት አወቃቀሩ የመጣው ከዚያኛው ባክግራውንድ ነው። አዲስ አይደለም ከዚያኛው ባክግራውንድ በደርግ ጊዜ ከተጠራው ከተጠናው ባክግራውንድ ጋር ተያይዞ ይመጣል ግን አሁን ሲመጣ ግን በታሪኩ ያልነበረ ሶስት አዲስ ኢንቲቲዎች ተፈጠሩ የደቡብ የኦሮሚያ እና የአማራ የሚባሉ እነዚህ የተፈጠሩት የኦሮሞ ነጻ አውጪ ድርጅት እየተባለ የነበረው ለረጅም ጊዜ ተሳክቶለት የኦሮሞን ህዝብ አንድ አላደረገም ነበር ሌላ የአማራ አካባቢ እንደዚህ አይነት ንቅናቄዎች አልነበሩም የአማራ ተጠሪ የሚባል አልነበር ግን አዲስ የመጣው መንግስት ይህ ነገር መፍትሄ ነው ብሎ አምጥቶታል መፍትሄዎች ሊሰነዘሩ ይችላሉ። መንግስት የሚሰራው መፍትሄ ነው። ያ መፍትሄ ግን በትክክል ለወደፊት የሚያስከትለውን ችግር በደንብ ሳይጠና ሲቀር ችግሮቹ ይመጣሉ ማለት ነው። አሁን የፈጠርናቸው የፌዴራል አደረጃጀቶች የዛሬ አስራ ዓመት የዛሬ ሀያ ዓመት የዛሬ ሰላሳ ዓመት ልክ የሶቪየት ዩኒየን እንደደረሰበት ሊያደርስ ይችላል በጥንቃቄ እየታረመ ካልሄደ። አሁን ሰሞኑን በአዲስ አበባ ላይም የተወሰነው ሁኔታ ያንን ለመፈራረስ መንገድ የሚከፍተውን መንገድ የከፈተ ነው። ይህ ለኦሮሞ አክቲቪስቶችም ሆነ ለኦሮሞ ተወካዮች በስልጣን ላይ ላሉት ለኢትዮጵያም ቢሆን እና ለኢትዮጵያ የሚጠቅም አይደለም። እስቲ ዶክተር ዮሐንስ እንደው የሚጠቅመው ምንድን ነው ይላሉ። ምንድን ነው አሁን ላለበት ችግር፣ አሁን ሁለታችሁን እንኳን ላላግባባው ችግር ምንድን ነው መፍትሄው ይላሉ። አንድ ኢትዮጵያዊ አንድ ኢትዮጵያዊ ነው በኢትዮጵያዊነቱ የራሱ ጎሳ ሊኖረው ይችላል። የራሱ ብሔረሰብ ሊኖረው ይችላል። የመረጣበት አካባቢ ሊኖር ይችላል። በኢትዮጵያዊነቱ ግን በኢትዮጵያ ክልል ውስጥ የመኖር የመደራጀት፣ የመምረጥ፣ የመመረጥ መብቱ እስከሌለ ድረስ፣ ለኦሮሚያ ኦሮሚያ ብቻ ነው የሚመረጠው፣ ለትግሬ ትግሬ ብቻ ነው የሚመረጠው፣ ለአማራ የሚለው ይህ መፍትሄ አይደለም። ስለዚህ የኢትዮጵያዊነቱ በኢትዮጵያዊነት መብቱ የትም ኢትዮጵያ ክልል ውስጥ ሰርቶ ተወዳድሮ ተመርጦ አመራር የሚይዝበት መንገድ ኢትኖሴንትሪክ የሆነውን የውስጥ የብሔረሰብ አስተሳሰብ የሆነውን ይሄ የካልቸራል አለ የመታወቅ ግዴታዎችን እንዲታወቁ አድርጎ ለሁሉም ኢትዮጵያውያኖች ኢትዮጵያ በየትኛውም ቦታ ኢትዮጵያዊ የሆነ ሊመረጥ ሊያስተዳድር የሚችልበት ሁኔታ መፈጠር አለበት። ያ ካልሆነ መንገዱ እየጠበበ መነጋገሪያው ቋንቋው እየጠፋ ይሄዳል። እሺ ዶክተር ብርሃነ መስቀል፣ እርሶስ በዚህ ላይ እንዴት ይሁን የሚለውን ዶክተር ዮሐንስ ካነሱት ሀሳብ ጋር አያይዘው ለሳቸው የሚሰጡት ምላሽ ካለም የእርሶም ሀሳብ ካለ እንዴት የሚለው ላይ ሀሳብ ይስጡበት። የኦሮሞ ህዝብ ራሱን እንደ ፖለቲካ ኮሚኒቲ አውጥቶ ማለትም ቋንቋውን፣ መሬቱን መሬቱ ላይ ያለው ሀብት ባለቤት ሆኖ እንደገና ደግሞ ከሌሎች ኢትዮጵያውያን ጋር ሀብቱንና ጉልበቱን እውቀቱን አዋጥቶ በጋራ የሚያስተዳድርበትና ያንን አገር ወደ ተሻለ የሚያሸጋግርበት ማህበረሰብን አንድ የፖለቲካ ማህበረሰብ በቋንቋ፣ በፖለቲካ አስተሳሰብ፣ በሃይማኖት፣ በክልል ወይም በመልክዓ ምድራዊ አቀማመጥ ሳይለያይ ያንን ማድረግ አስፈላጊና ተገቢ ነው። ኢትዮጵያ ውስጥ ችግር የሆነውም የኦሮሞ ህዝብ ጠንክሮ ያለመውጣቱ ነው፣ የአገሩ ባለቤት ያለመሆኑ ነው። አንደኛው ነጥብ ለኢትዮጵያ መድኃኒት ኢትዮጵያ የኦሮሞ ችግር ነው ያለባት ስለዚህ ያንን ችግር ኦሮሞ ህዝብ ላይ የሚደርሰውን በደል ማስቆም ኢትዮጵያ ውስጥ ዲቨሎፕመንት ይመጣል። ሁለተኛው ነጥብ በህዝቦች መካከል ድልድይ መስራት አለበት። እርስ በርስ ማስተዳደሩ እንደተጠበቀ ሆነው እያንዳንዱ ኢትዮጵያዊ የአማራ ክልል፣ የትግራይ ክልል፣ የኦሮሞ ክልል ወዘተ ብለን የከፋፈል ነው። ራስን በራሴ ማስተዳደሩ እንደተጠበቀ ሆኖ በህዝቦች መካከል ደግሞ የቋንቋ ድልድይ መሰራት አለበት። አማርኛና ኦሮምኛ ሳይውል ሳያድር የኢትዮጵያ የፌዴራል መንግስቱና የአዲስ አበባ የስራ ቋንቋዎች መሆን አለባቸው። ያ ማለት እስከ ዛሬ ከፖለቲካው፣ ከኢኮኖሚው፣ ከማህበራዊው፣ ከሃይማኖት መዋቅሩ ተለይቶና ተገሎ እየተገፋ ከተማ ውስጥ እንኳን መግባት በቋንቋ ምክንያት፣ በባህል ምክንያት፣ በእነኝህ ስትራክቸራል ዲስክሪሚኔሽን ምክንያት መግባት ያልቻለ የኦሮሞ ህዝብ ወደ ከተማ እንዲገባ ወደ እነኝህ መዋቅሮች እንዲገባ በር የሚከፍተው እስከ ዛሬ በሩ የተዘጋበት በቋንቋ ነው። ያ ቋንቋ በር ፈርሶ የእያርኮ ግንብ የሆነበት ያ ግንብ ፈርሶ አማርኛና ኦሮምኛ የኢትዮጵያ የ ስራ የፌዴራል መንግስቱ የስራ ቋንቋ ሆነው በእኩል ደረጃ በኢትዮጵያ ውስጥ ትስስርና ድልድይን መፍጠርና ሰላምን የሚፈጥሩ እንዲሆኑ ማድረግ ያስፈልጋል ማለት ነው። ውይይታችንን እዚህ ላይ እንቋጨውና እንግዶችን ላመስግን። ዶክተር ዮሐንስ ዘለቀ በአሁኑ ሰዓት ዋሽንግተን ዲሲ ውስጥ የሚገኘው የአሜሪካን የተፈጥሮ ሙዚየም የጥናት ቡድን አባል ናቸው። በሙያቸው ደግሞ የጥንታዊ ቅርስ ተመራማሪ ናቸው። ቀደም ባለው የኢትዮጵያ ቆይታቸው በኢትዮጵያ የባህል ሚኒስቴር ውስጥ ተመራማሪ ነበሩ። ዶክተር ብርሃነ መስቀል አበበ ሰኝ ደግሞ በዋሽንግተን ዲሲ የህግ የፖሊሲና የቢዝነስ አማካሪ ናቸው። በኢትዮጵያ ከፍተኛ ፍርድ ቤት ዳኛ ነበሩ። በውጭ ጉዳይ ሚኒስቴር የህግ አማካሪ ነበሩ። በኒውዮርክም የተባበሩት መንግስታት ዲፕሎማት ሆነው ሰርተዋል። ሁለታችሁንም አመሰግናለሁ። ከውይይቶቹ የተረዳሁት አሁንም ሁለታችሁ ተጨማሪ ውይይት እንደሚያስፈልግ ነውና አሁን ለዛሬ ሰዓታችን ስላለቀ ለአስ ቀን ቀጠሮ ይዘን በዚህ ላይ ተሰናብተን አድማጮች ደግሞ ያነሷቸው ጥያቄዎች አሉ ተመልሰዋል ወይ? ይህን ደግሞ ውይይት ያዳመጣችሁ አድማጮች ሁለቱ ተወያዮች ካነሷቸው ሀሳቦች ውስጥ ተጨማሪ ጥያቄ ካላችሁ ጥያቄዎቻችሁን ላኩልንና ይዘናቸው ተመልሰን መጥተን ሌሎች ተወያዮችም ጨምረን ይህንን ጉዳይ ቀጥለን ምናልባት ውይይታቸውን ወደ መቋጫ ጫፍ እናመጣው ይሆናል። ምክንያቱም ሰፋ ያለ ጊዜና ሰፋ ያለ ውይይት የሚጠይቅ ጉዳይ ስለሆነ፣ እንግዶቼ በዚህ ትስማማላችሁ? እንስማማለን። አመሰግናለሁ። እናመሰግናለን። በጣም ስለተነሱ ጥያቄዎችም ወደፊት የሚነሱትን በዚሁ መልኩ ማብራሪያዎችን መስጠት እንችላለን። እሺ፣ ለዛሬው በጣም አመሰግናለሁ። አይ፣ እናመሰግናለን። ታንኪ ዩ። አድማጮች፣ የዚህን ውይይት ሙሉ ክፍል በድረ ገጻችን እና በፌስቡክ ገጻችን ላይ ማግኘት ትችላላችሁ። ጽዮን ግርማንና እንግዶቿን እናመሰግናለን። የቅዳሜ ምሽት ፕሮግራማችን ተጋምሷል። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ አብረናችሁ እናመሻለን። አሁን የሙዚቃ ቃና ይሆናል የሚቀጥለው አዘጋጅና አቅራቢ ደሳለኝ መኮንን ቆንጂት አመሰግናለሁ የአየር መስመሩን ስለለቀቅሽልኝ። ሰላም ሰላም፣ ሰላም፣ ጤና ይስጥልኝ የተከበራቸው የሙዚቃ ቃና አድማጮች እንደምንሰነበታችሁ። ሰሞኑን በኃይለኛ ሙቀት ስትጋይ ከሰነበተችው የዋሽንግተን ዲሲ ከተማ የክብር ሰላምታ ይድረሳችሁ። በዛሬው ፕሮግራም የተመረጡ ዜማዎችን ይዤላችሁ ቀርቤያለሁ። ታዲያ የዛሬ ፕሮግራማችንን የምንጀምረው ቆንጂት ታዬ አንዳንድ ጊዜ ደስኳ ላይ ቁጭ ብላ የምታንጎራጉራት ዜማ አለች። የዜማውን ርዕስና ዜማውን ለምን ራሷ እንድትነግራችሁ መጀመሪያ እንኳን ወደ ሙዚቃ ቃና ተመልሰ መጣህ። እንግዲህ አልፎ አልፎም ቢሆን ወደ አድማጮች ብቅ ብቅ ማለት ጀምረሃል፣ ጥሩ ነው። እንደናፈቁ እተማመናለሁኝ። እሺ፣ እንግዲህ ደሱ ስታልፍ ስታገድም ሰምተኛል ማለት ነው። ሰሞኑን ደግሞ የያዝኩት የቢያንሴ ታናሽ እህት የሆነችው ሰላንጅ ቀስ ብላ የምታንጎራጉራት ዜማ አለቻት ክሬንስ ኢንደስካይ የተባለውን እኔ ስለምወደው አድማጮች የሚወዱልሃል ብዬ በመተማመን እሱን ነው የመረጥኩላቸው። ጋብዝልኝ ቆንጅት። ለምርጣሽ በጣም አመሰግናለሁ። ስታንጉሪያ ጉሪያ ትሰማለሁኝና እንደውም እስቲ ቆይ አንድ ቀን ትመርጥልን ይሆናል ብዬ እዣት ነበረ ዜማዋን። ያጋጣሚ ነገር ሆኖ ዛሬ የፕሮግራም አዘጋጅ ሁነሽ እዚህ ስቱዲዮ ተገናኝተናል። ለምርጫሽ በጣም አመሰግናለሁ። አሁን በቀጥታ ወደ መድረሽላቸው ዜማ ሄዳለሁኝ ክሬንስ ኢን ዘ ስካይ I tried to change it with my hair. I ran my credit card below. Thought a new dress would make it better. I tried to work it away. But that just made me even sadder. I tried to keep myself busy. I ran around I think I make myself dizzy. I slept it away. I sexed it away. I read it over. want to feel those clouds. I tried to run it away thought in my head be feeling clearer, clearer. I travel 70 states thought moving around make me feel better I tried to let go my love ቀደም ብለን ያደመጥነው ቆንጂት የመረጠችልንን የሶላንጅን ክሬን ኢንዘስካ የተሰኘውን ዜማ ነበር። ቆንጂት ለምርጫሽ በጣም እናመሰግናለን። እንግዲህ ለወደፊት እንደዚሁ ስቱዲዮ ስንገኝ ዜማ እንደምትመርጭልን ተማመናለሁኝ። የተከበራቸው የሙዚቃ ቀን አድማጮች፣ በመቀጠል የማሰማቸው ዜማ የጃን ሜርን ላብ ኦን ዘ ዊኬንድ የተሰኘውን ምርጥ ዜማውን ይሆናል። ሚካኤል የተሰኘውን የጃን ሜሄርን ዜማ ነበር እያደመጥ ነው። ቀጥለን የምናደምጠው ዜማ ትዝ ይላችሁ ከሆነ የዛሬ አምስት ዓመት በ2012 በዛሬ ይቷ ቀን አንድ ዜማ ተለቆ ነበር። ዜማው እንደ ተለቀቀ ወዲያውኑ ነው የዓለምን የሬዲዮ ጣቢያዎች የተቆጣጠረው። እስካሁን ድረስ በዩትዩብ ድኅረ ገጽ ላይ በብዙ ሕዝብ በመታየት የበላይነትን ይዞ ነበር። በዚህ ሳምንት ግን የበላይነቱን ተነጥቋል። የማን ዜማ ነው ካላችሁ ዜማውን ይኸው እያደመጣችሁት ነው። እሱን አድምጠን ከጨረስን በኋላ የበላይነቱን የነጠቀውን ዜማ ደግሞ አሰማችኋለሁ። ኦፓን ካንም ስታር your jack Open Gangnam Style. 이지만 놀땐 노는 여자 이때다 싶으면 묶었던 머리 푸는 여자 가렸지만 웬만한 노출보다 야한 여자 그런 감각적인 여자 나는 사나해 점잖아 보이지만 놀때 노는 선어해 내가 되면 완전 미쳐 Gangnam style Gangnam Star, hey, hey, Lady, ቀደም ብለን ያደመጥነው ላለፉት አምስት ዓመታት በዩትዩብ ድህረ ገጽ ላይ በመታየት ብዛት የዩቲዩብ ንጉስ ተብሎ ይጠራ የነበረውን የደቡብ ኮሪያ ሙዚቀኛ ጋንም ስታይል የተሰኘውን የሳይን ዜማ ነበር ያደመጥነው። ጋንም ስታይል ከሁለት ነጥብ ስምንት ቢሊዮን ጊዜ በላይ በመታየት በዩትዩብ ድህረ ገጽ ላይ የበላይነቱን ይዞ ሲመራ ከቆየ በኋላ በዚህ ባሳለፍነው ሳምንት ዊስ ካሊፍ እና ቻርሊ ፑቭዝ በጋራ የሚጫወቱት ሲዩ አጌን በተሰኘው ዜማ ተበልጧል በዩትዩብ ድህረ ገጽ ላይ It's been a long day without you, my friend. And I'll tell you all about it when I see you again. We've come a long way from where we began. Oh, I'll tell you all about it. When I see you again. I see you again, when I see you again. Damn, who knew? All the planes we flew, good things we've been through. Then I'll be standing right here talking to you about another path. I know we love to hit the road and laugh, but something told me that it wouldn't last. Had to switch up, look at things different, see the bigger picture. Those were the days, hard work forever pays. Now I see you in a better place. A better place. Uh, how can we not talk about family when family's all that we got? Everything I would do, you were standing there by my side, and now you go be with me for the last ride. It's been a long day without you, my friend, and I'll tell you all about it when I see you again. See you again. We've come a long i will oh, tell you all about it when i see you again i'll tell you when i see you Both go out your way, and the vibe is feeling strong and what's small. Turn to a friendship, a friendship turn to a bond, and that bond will never be broken. The love will never get lost. And when brotherhood comes first, then the line will never be crossed. Established it on our own when that line had to be drawn, and that line is what we reach. So remember me when I'm gone. Can we not talk about family with family's all that we got Everything I went through You were standing there by my side And now you're gonna be with me For the last time so let the light guide your way Yeah Hold every memory as you go And every road you take oh. You, my friend, and I'll tell you all about it when I see you again. We've come a long way from where we began. Oh, I'll tell you all about it when I see you again. ባለፉት አምስት ዓመታት በዩቲዩብ ድረ ገጽ ላይ በብዛት በመታየት የበላይነቱን ይዞ የነበረውን ጋንም ስታይል የተሰኘውን የሳይን ዜማ በመገልበጥ በአሁኑ ሰዓት የበላይነቱን የያዘውን ሲዩ አጌን የተሰኘውን ዊዝ ካሊፋና ቻርሊ ፑቭዝ በጋራ የተጫወቱትን ዜማ ነበር ያደመጥነው። ዊዝ ካሊፋና ቻርሊ ፑቭዝ ይህንን እንባ የሚያስቀርር ዜማ የተጫወቱት ታዋቂ የፊልም ተዋኝ ለነበረው ፖል ዋከር ማስታወሻ ነው። በተለያዩ ፊልሞችና በቴሌቪዥን ፕሮግራሞች በዋና ተዋኝነ ኃላፊነት ይሰራ የነበረው ፖል ዋከር እንደ ኤሮፓያን አቆጣጠር በ2013 በፊልም ትወና ላይ እያለ በደረሰበት የመኪና ግጭት አደጋ ህይወቱ አልፋለች። ፖል ዋከር የአርባ 40 አመት ወጣት ነበር። በነገራችን ላይ ይህ ዜማ በዩትዩብ ድረ ገጽ ላይ ወደ ሶስት ቢሊዮን ተመልካች ለማግኘት እየተቃረበ ነው። ራፐር ጀዚ አዲስ አልበም አውጥቷል። የአልበሙንም ስም ፎር ፎሪ ፎር ብሎ ሰይሞታል። ፎር ፎሪ ፎር ለጀዚ አስራ አምስተኛው የስቱዲዮ አልበሙ ሲሆን በዚህ አልበም ውስጥ አስር ዜማዎች ተካተውበታል። ጀዚ በዚህ አዲስ አልበሙ ውስጥ በህይወቱ እስካሁን ድረስ ያሳለፋቸውን መጥፎ የሚሆኑ ጥሩ ድርጊቶችን አካቷል። በሚስቱ በቢያንሴ ላይ ከሌላ ሴት ጋር ይባልግ እንደነበር፣ በቅርቡ ስለወለዳቸው መንታ ልጆቹ ና ሌሎችም በርካታ ነገሮችን በራፕ ዜማዎቹ አካቷል። በጀዚ አዲስ አልበም ውስጥ በርካታ ድምፃውያን ተሳትፈዋል። ከእነዚህም መካከል ፍራንክ ኦሽን፣ ደሜን ማርሊን፣ ባለቤቱ ቢዮንሴ ና ወላጅናቱ ግሎሪያ ካርተር ይገኙበታል። የ47 ዓመቱ ጄዚ ከሙዚቃ በተጨማሪ በተለያዩ ንግዶች ላይ ተሰማርቷል። ኒውዮርክ ከተማ የሚገኙ የስፖርት ቡና ቤትና የልብስ ፋሽን ንግድ ከሚጠቀሱት ጥቂቶቹ ናቸው። የፎርብስ መጽሔት በ2017 ከበርት ያላቸውን አምስት የሂፕሀፕ አርቲስቶችን ስም ዝርዝር ሲያወጣ ጄዚን በሁለተኝነት ደረጃ አስቀምጦታል። የአንደኝነትን ደረጃ የያዘው ከበርቲ ዲዲ ነው። ገቢያቸው ብዙም አይራራቅም። በቀድሞ ስሙ ፓፍ ዳዲ በአሁኑ ስሙ ደግሞ ዲዲ በመባል የሚጠራው የራፕ አርቲስት በ2017 820 ሚሊዮን በማስገባት የአንደኝነትን ደረጃ የያዘ ከበርቴ ሲሆን ጄዚ ደግሞ 810 ሚሊዮን በማስገባት ተከትሎታል። የሶስተኝነት የአራተኝነትና የአምስተኝነትን ደረጃ የያዙት ንገረንም ካላችሁ ዶክተር ድሪ 740 ሚሊዮን በማስገባት ሶስተኛው የሂፕ ሀፕ ከበርቴ ሲሆን ብሪድ ቦልድማያን 110 ሚሊዮን ዶላር በማስገባት አራተኝነትን ደረጃ ሲይዝ ድሬክ የዘጠና ሚሊዮን ከበርቲ በመሆን የአምስተኝነትን ደረጃ ይዟል። የተከበራቸው የሙዚቃ ቃን አድማጮች የደረጃን ነገር ካነሳው ዘንድ በዚህ ሳምንት በአሜሪካን የቢል ቦርድ ሰንጠረዥ ላይ አዳዲስ ከወጡ አልበሞች መካከል በገበያ ላይ ጥሩ ገቢ ያስገቡትን ሶስት አልበሞች ስንመለከት ግሬትፉል የተሰኘው የዲጄ ካሊድ አልበም ሰባ ሺ ቅጅን በመሸጥ የአንደኝነትን ደረጃ ሲይዝ ፈንክ ዌብ ባውንስ ቮሊዩም ዋን የተሰኘው የ ካልቨን ሃሪስ አልበም 68 ሺህ ቅጂን በመሸጥ የሁለተኝነትን ደረጃ ሲይዝ ዳም የተሰኘው የኪንድሪክ ላመር አልበም ደግሞ 56 ሺህ ቅጂን በመሸጥ የሶስተኝነትን ደረጃ ይዞለታል። ከመቶዎቹ ነጠላ ዜማዎች መካከል ደግሞ ከአንደኛ እስከ ሶስተኛ ያሉት አልተቀየሩም። ላለፉት ሳምንታት በተከታታይ የነገርናችሁ ዜማዎች አሁንም ከአንደኝነት እስከ ሶስተኝነት ያለውን ደረጃ እንደተቆጣጠሩት ነው። የተከበራቸው የሙዚቃ ቀን አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። እስካሁን ድረስ አብራችሁ ስለቆያችሁ አመሰግናለሁ። ሄሎ እያለች አደል በምትጫወተው ዜማ ነው የምሰናበታችሁ። በሚቀጥለው እስከምንገናኝ ድረስ በሰላም፣ በፍቅር እና በጤና እንሰንበት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። Hello, it's me. I was wondering if after all these years you'd like to meet to go over everything. They say the time's supposed to heal you, but I ain't done much healing. Hello, can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million miles. የማጠቃለያ ዜና አላሰማችሁ። ዩናይትድ ስቴትስ ውስጥ የሚኖሩ ሰዎች አያቶች ከፕሬዚደንት ዶናልድ ትራምፕ የጉዞ እገዳ ውጭ እንዲሆኑ ሀዋይ የሚገኙ አንድ ፌዴራል ዳኛ ያሳለፉትን ውሳኔ እንዲያግድለት የፍትህ ሚኒስቴሩ ለጠቅላይ ፍርድ ቤቱ አቤቱታ አስገብቷል። ከኢራን፣ ከሊቢያ፣ ከሶማሊያ፣ ከሱዳን፣ ከሶሪያና ከየመን ወደ ዩናይትድ ስቴትስ የሚገቡ ሰዎችን ለተወሰኑ ቀናት ያገደው የሚስተር ትራምፕ ትእዛዝ ከቤተሰቦቻቸው ጋር እንዳይገናኙ የሚያደርግ ያለ አግባብ የተስፋፋ የቤተሰብ የግንኙነት ገደብ ጥሏል ያሉት ሆኖሉሉ የሚገኘው ፌዴራል የወረዳ ችሎት ዳኛ ዴሪክ ዋትሰን ለውሳኔ መሠረታዊ ማስተዋልን መከተል እንደሚገባ ተናግረዋል። በመሆኑም ገደቡ አያቶችን፣ የልጅ ልጆችን፣ አማችነትና በምራትነት በአይትነት በአማትነት የተያዙ ቤተሰቦችን፣ አክስቶችን፣ አጎቶችን፣ የአክስትና አጎት ልጆችን እንዳይመለከት ዳኛው ወስነዋል። ባለፈው የዩናይትድ ስቴትስ ምርጫ ዘመቻ ወቅት የትራምፕ ዘመቻ ቡድን ከአንዲት ሩሲያዊ የሕግ ጠበቃ ጋር በምርጫው ሂደት ላይ ተጽዕኖ ማሳደር በሚችል ሁኔታ ተመሳጥሯል መባሉን ፕሬዚደንት ዶናልድ ትራምፕ ዛሬ በትዊተር ባስተላለፉት መልእክት አስተባበሉ። የዜናው ሰዓት አበቃ። ጤና ይስጥልኝ። የተከበራችሁ አድማጮች የዛሬ ቅዳሜ ምሽት ፕሮግራማችን በዚሁ ይጠናቀቃል። ዝግጅታችንን ያቀናበረልን ንጉሱ ታምሬ ነው። ያስተናገድኳችሁ ቆንጂት ታዬ። ነገ እሁድ በተለመደው በሶስት ሰዓት እንገናኛለን። በሰላም ደሩ። This program has come to you from the Voice of America, Washington.